ክለብ ኦፍሮም የተባለው አንድ የጥናት ተቋምና ዜናት ዴርቪርት ሻፍት የሚባለው የኢኮኖሚ ጉዳዮች አጥኚ ድርጅት በጋራ ያወጡት አዲስ ጥናት ጀርመን ለአፍሪቃ ኢኮኖሚ እድገት ከእስካሁኑ የበለጠ መስራት እንደሚኖርባት ጠቁሟል። በዚሁ መሰረት እስከ ጎርጎሮሳዊ 2030 ድረስ ጀርመን ለአፍሪቃ 120 ቢሊዮን ዩሮ የእርዳታ ገንዘብ መስጠት ይጠበቅባታል። የጀርመን የልማት ተራድኦ ሚኒስትር ጌርድ ሚለርም ለአፍሪቃ ይበጃል ያሉትንና ራሳቸው ያፈለቁትን የማርሻል እቅድ የተባለውን ሀሳብ በመጪዎቹ ሳምንታት ይፋ ሊያደርጉ አስበዋል። እስካሁን ግን ከመስሪያ ቤታቸው ስለ ጉዳዩ የተባለ ተጨባጭ ነገር ቢኖር ጥቂት ነው። ሆኖም ሚውለር ጉዳዩን አሁን የሚያነሱት ስደተኞች በብዛት አውሮፓ በገቡበት በዚህ ወቅት ላይ ችግሩ ትኩረት እንዲሰጠው ለማድረግ መሆኑ ግልጽ ነው። ከዚሁ ጋርም ሰዎች በትውልድ ሀገራቸው መጻኢ እድላቸው እንዲመቻችላቸውም ጥሪ አቅርበዋል። ባለፈው አርብ ለመስሪያ ቤታቸው የቀረበው የክለብ ኦፍ ሮምና የዜናት ዴርቤርት ሻፍት ጥናት ካለወላጅ ተሰደው ለሚመጡ ለአካለ መጠን ላልደረሱ ልጆች ጀርመን በየአመቱ ስልሳ ሺህ ዩሮ ወጪ እንደምታደርግ እያመለክ ክታል። ይህ እያንዳንዱ የአፍሪቃ ዜጋ በቀን ያገኛል ከሚባለው ሁለት ዩሮ ጋር ሲነጻጸር እጅግ ብዙ ገንዘብ ነው። ለመሆኑ ለአፍሪቃ የማርሻል እቅድ በሀያ አንደኛው ክፍለ ዘመን ትርጉም ይሰጥ ይሆን? የኒጀር የስራና የማህበራዊ ጉዳዮች ሚኒስትር ያሁሳ ሳዲሶ የሀሳቡ አድናቂ ናቸው። ሳዲሶ ባለፈው አርብ እንዳሉት ለአፍሪቃ የታሰበው የማርሻል እቅድ በክፍለ ዓለሙ እንደ ወረርሽኝ ለተስፋፋው የፍልሰት ቀውስና ድህነት መፍትሄ ነው። አፊክሴ ወጣቶች አገራቸው እንዲቆዩ ይረዳል። የንግድ ድርጅቶች እንዲቋቋሙ ያግዛል። በአጠቃላይ የህዝቡ መጻኢ እድል እንዲመቻች ያደርጋል። ይሁንና ለአፍሪቃ የታሰበው የማርሻል እቅድ የሁሉም ድጋፍ አለው ማለት አይደለም። የጀርመንና የአፍሪቃ ድርጅት ዋና ጸሐፊ ኢንጎ ባዶሬክ እቅዱን በተለየ መንገድ ነው የሚያዩት። በመጀመሪያ ብዙ ሰዎች ማርሻል ፕላን የሚለውን አገላለጽ ለመረዳት ይቸገራሉ። ምክንያቱም የአሁኑ አፍሪቃ ከሁለተኛው የዓለም ጦርነት በኋላ ከነበረችው ጀርመን ጋር ልትነጻጸር አትችልም። በፓሪሱ አጀንዳ መሰረት የአፍሪቃ ባለቤትነት እንዲጨምር ነው ምንፈልገው። ማርሻል ፕላን የሚለው ቃል ግን ለአፍሪቃ ክፍለ ዓለም ማስገረሙ አይቀርም። ባዶሪክ አፍሪቃ የታሰበላት የማርሻል እቅድ ከሚጠቁመው በላይ የጉዳዩ አንቀሳቃሽና ይበልጡንም በመፍትሄው የምትሳተፍ መሆን አለባት ይላሉ። በዶችቨለ የፌስቡክ ገጽ ላይ አስተያየታቸውን ስለዚሁ ጉዳይ ከሰጡት አንዱ የብሩንዲ ዜጋ ኒሙቦና ክርስቲያን ሌሎች ለአፍሪቃውያን የሚያስቡበት ምክንያት ምንድን ነው ሲሉ ጠይቀዋል። ናይጄሪያዊው ያፌት ኦሞጆዋ ደግሞ የአፍሪቃ ችግርና ለክፍለ ዓለሙ የሚታቀደው ሁሌም አይገናኝም ሲሉ ይተቻሉ። አፍሪካ በሌለችበት ጠረጴዛ ላይ ለአፍሪቃ አታቅድም። የልማት አጋሮች ከሰሯቸው ስህተቶች በአመዛኙ ባለፉት 50 ዓመታት አፍሪካ አላት ስለሚባሉት ችግሮች ያካሄዷቸውን አስቂ ምርምሮች መሰረት አድርገው በዓለም ዙሪያ በተለያዩ ጠረጴዛዎች መቀመጣቸው ነው። ሆኖም በመጀመሪያ ክፍለ ዓለሙን በማዳመጥ አፍሪቃ ምን እንደምትፈልግ ማወቅ አለባቸው። የአፍሪቃ ችግር የልማት እርዳታ አይመስለኝም። ይህ አለመስራቱ ለአመታት አይተናል። በመጪዎቹ አመታትም አይሰራም። ከአሁን በኋላ ስለ እነዚህ ጉዳዮች በተለየ መንገድ ነው ማሰብ ያለብን።